The voice of a man አሁን ወደ ደቡብ አፍሪካ እናመራለን። በዚያ የሚኖሩ ኢትዮጵያውያንና እንደዚሁም ሌሎች አፍሪካውያን ስደተኞችና ፍልሰተኞች በአገረሸው በመጤዎች ጥላቻ ላይ የተመሰረተ ዝርፊያ ክፉኛ እየተጎዱ እንደሆነ እየገለጹ ነው። ጽዮን ግርማ በዚህ ዙሪያ በዚያ የሚኖሩ ማህበረሰቦችን እንደዚሁም የማህበረሰብ መሪዎችና ነጋዴዎችን አነጋግራ ተከታዩን ዘግባለች። ባለትዳርና የሁለት ልጆች አባት የሆኑት ወንጌላዊ ሀብታሙ ጸጋዬ ደቡብ አፍሪካ ፕሪቶሪያ ከተማ ነው መኖር ከጀመሩ አስር ዓመት ሆኗቸዋል። መኖሪያ ቤታቸው በከተማዋ መሃል ሰኒሳይድ በተባለ ቦታ ነው። የንግድ ቦታቸው የሚገኘው ደግሞ ከመኖሪያ ቤታቸው 20 ኪሎ ሜትር ርቆ በሚገኘው አትሮጅቪል በተባለች መንደር ውስጥ ነው። አርብ የካቲት 17 2009 ዓ ም ራሳቸውን የማሚሎዲ ሁኔታ ያሳስበናል ብለው የሚጠሩ ማሚሎዲ በተባለች የድሆች መንደር የሚኖሩ ደቡብ አፍሪካውያን ነዋሪዎች በአንድ ላይ ህብረት በመፍጠር መጤዎች ከሀገራችን ይውጡልን የሀገር ውስጥ ጉዳዮች መስሪያ ቤት ለመጤዎቹ የፈቃድ ወረቀት ማደስ ያቁም የሚል መፈክር ይዘው የተቃውሞ ሰልፍ ሊወጡ መሆኑ ተሰማ። ለተቃውሞ ሰልፉ በተበተነው ጥሪ በራሪ ወረቀት ላይም 34 በመቶ የሚሆኑ ደቡብ አፍሪካውያን ስራ አጥ ሆነው መጤዎቹ ግን ባለ ስራና ባለ ሀብት ናቸው የሚል መልእክትም ሰፍሮበታል። ወንጌላዊ ሀብታሙ ይህንን ሰልፍ ተገን በማድረግም ዝርፊያ ሊኖር እንደሚችል መረጃ ስለደረሳቸው ከእሳቸው ጋር በአካባቢው ሱቅ ያለውን ጓደኛቸውንና ሌሎች እቃ በማውጣት ሊረዷቸው የሚችሉ አምስት ኢትዮጵያውያንን አስከትለው ወደዚያው አመሩ። በቦታው ሲደርሱ ግን ከነበሯቸው ሁለት ሱቆች ውስጥ ሰቮና ሱፐርማርኬት የተባለውና የሱቁ ቁጥር አርባ አምስት የሆነው የሸቀጣ ሸቀጥ መሸጫቸው እንዳለ መዘረፉን እንዳዩ ይናገራሉ። የአንዱ ቤት እንዳለ ነው የወሰዱት። የአንዱ ቤት ልቃወትን በቃ እንዳለ መጡ። ይሰጠን ለነሱ በቃ ቃን ውሰዱ እኛን አትንኳለን። አንዳንድ ስልኮችንና ገንዘብ ፌስ ላይ የነበረው እቃ ወሰድ እኛን አስጠኝተው እኛማ በቃ ወደቅን መሬት ላይ። እንግዲህ እግዚአብሔር ታድጎን ያለ እንግዲህ እኛ በቃ ህይወታችን እናስፈለጥን። ወንጌላዊ ሀብታሙ ፕሪቶሪያ አትረጅቪል ውስጥ እንዲህ ከፍተኛ ዘረፋ ሲፈጸምባቸው የመጀመሪያቸው እንዳልሆነም ይገልጻሉ። ከስድስት ወር በፊት እንዲሁ የተደራጁ ዘራፊዎች መጥተው ሶስት ሱቆች እንደ ዘረፏቸው ይናገራሉ። አሁን የተዘረፈባቸው ከዛ በኋላ መልሰው ያደራጁት ሱቃቸው ነው። ከዚህ በፊት ያው ከስድስት ወር በፊት ያው ሶስት ነበረኝ ሶስቱም ሲሄድ በሁለቱ ላይ እንትን ከሶማሌዎች ክሬዲት አረጌ ብድር ስሰጡን አገባሁት። አሁን ያው አንዱን ፈጽሞ አቅም ስለሌለኝ ተውኩ። አሁን ሁለት ነበር፣ በአሁኑ ሰዓት ሁለቱም ሄደ። እንግዲህ የማይሄድ እግዚአብሔር አለ። ወንጌላዊ ሀብታሙ የሁለት ልጆቻቸውና የቤተሰባቸው ቀጣይ ህይወት ቢያሳስባቸውም እግዚአብሔርን ግን ተስፋ አድርገዋል። ደቡብ አፍሪካ ውስጥ በሚገኙና እንደ ጆሀንስበርግ ፕሪቶሪያ፣ ደርባንና ኬፕ ታውን በመሳሰሉ ሆቴል፣ ህንጻ ማከራየት፣ ሬስቶራንት ትላልቅ የንግድ ስራዎች ጀምሮ በየመንገዱ ቀበቶ እስከ መሸጥ ድረስ ኢትዮጵያውያን በንግድ ስራ ላይ ተሰማርተው ይገኛሉ። ከእነዚህ ስራዎች ውስጥ ደግሞ እነርሱ ሎኬሽን እያሉ በሚጠሯቸው ከዋና ከተማ ዋና መንደሮች ሀያና ከዚያ በላይ ኪሎ ሜትር ርቀት ያላቸው በዝቅተኛ የኑሮ ደረጃ ላይ ያሉ ሰዎች የሚኖሩበት ሰፈር የሸቀጣሸቀጥ ሱቅ ከፍተው የሚነግዱ ሰዎች ይገኛሉ። እንዲሁም ከመሀል ከተማ አልጋ ልብስና ብርድ ልብስ እየገዙ በየመንደሩ የሚሸጡም ይኖራሉ። ወንጌላዊ ሀብታሙ ተደጋጋሚ ጥቃት የሚደርስባቸው የሸቀጣሸቀጥ ሱቃቸው እንዲህ ባሉ ራቅ ባሉ አካባቢዎች ስለሚገኙ እንደሆነ ሲነግሩኝ፣ እንዲህ በተደጋጋሚ የሚዘረፉ ከሆነ ለምን እዛ ሄደው ይነግዳሉ? አልኳቸው። እንዴት አሁን ፋሚሊዎች ያሉኝ የት ሌታደ ውስጥ አሁን ለምሳሌ ብዙ ቢዝነስ ለመክፈት አንደኛ የቤት ክራይ ወደ ሰላሳ ሺ አርባ ሺ ይጠይቃሉ። ከየት እናመጣለን? ደቡብ አፍሪካ ውስጥ የሚገኙ መጤ የሌላ ሀገር ዜጎች የሀገሬውን ዜጎች የስራ እድል ተጋፍተዋል፣ የአደንዛዥ እጽና ሴተኛ ዳሪነትን አስፋፍተዋል፣ ስለዚህ ሊወጡ ይገባል የሚለው የአንዳንድ የተደራጁ ደቡብ አፍሪካውያን ጥያቄ መነሳት ከጀመረ ረጅም ጊዜ ማስቆጠሩን በዛ ሀገር የሚኖሩ ነዋሪዎች ይናገራሉ። ከ9 ዓመት በፊት ስልሳ ሰዎች የተጨፈጨፉበትና በርካታ ንብረት የወደመበት አደጋ ተከስቷል። በሚያዝያ 2007 ዓ.ም ሰባት ሰዎች በአሰቃቂ ሁኔታ በዚህ ምክንያት ተገለዋል። ከእነዚህ ውስጥ ሶስቱ ኢትዮጵያኖች መሆናቸው በወቅቱ ተዘግቧል። ነዋሪዎቹ እንደሚሉት ግን እንደዚህ ካሉት የቡድን ጥቃቶች በተጨማሪ ሁሌም በተናጠል ዘራፊዎች ይጠቃሉ። መሐመድ አባቦራ የመጀመሪያ ጥቃት የተፈጸመበት የአትረጅቪል ሰፈር ነጋዴ ነበር። ብዙ እቃ ነው ወሽ ፓውደር አለ ዱኬት አለ። በሱቅ አጠቅላይ አንድ ሱቅ እንትን የሆነ ይካ ሁሉም ወሰዱ። ወቅ ደግሞ አምና እንትን ሀይላክ በመቶ አምሳ ሺ የገዞ ሀይላክስ ና ሰላሳ ምናምን ጋራ ኤርትራ ምናምን የጫልኩት ይካ እንዳለ ተወሰደ። ዝርፊያውን ፈርቶ እቃውን ከሁለቱ ሱቆች በመኪና ጭኖ ሊወጣ ሲል ዘራፊዎቹ ደርሰው እንዳስጣሉት ና ሁሉንም እንደወሰዱበት ይናገራል። እኔ ሰርቼ ለፊቼ ያገኘው ብር በቀላሉ እየወሰዱ ነው። አሁን ለህይወት ራሱ እየፈራ ነው። ለምን እንደሆነ በቃ እኔ ባለትዳር ነ ያ እንጂ ጻ ነባርነ የእግዚአብሔር ፈቃድ ሆኖ እንደ ቢቻል እንዲሁም ከዚህ ጋር ሌላ ሀገር ብሄድ ነው የሚያስበው። ሁለቱም ባለሱቆች መደብሮቻቸው መዘረፉን በከተማው ውስጥ ለሚገኙ የሰብአዊ መብት ተሟጋቾች አመልክተዋል። ነገር ግን ከዚህ ቀደም የመጣ ለውጥ ስለሌለ አሁን የተለየ ነገር እናገኛለን የሚል እምነት የላቸውም። በፕሪቶሪያ ወርሃዊ መዋጮ የሚከፍሉ ሁለት መቶ ቋሚ አባላት፣ በተጨማሪ ደግሞ ተሳትፎ ብቻ የሚያደርጉ ኢትዮጵያውያንና ኤርትራውያን አባላት ያሉት የሀበሻ ኮሚኒቲ በሚል መጠሪያ ከአምስት አመታት በፊት የተቋቋመው ማህበር እንዲህ ያሉ በመጤዎች ጥላቻ ላይ የተመሰረተ ጥቃትን ለመከላከል እየሰሩ እንደሆነ ይናገራሉ። በዚህም ከፍተኛ ለውጥ እንዳመጡ ይገልጻሉ። ለንግድ ስራ ከህንዳውያን ላይ የሚከራዩትን ሱቆች አንደኛው በሌላኛው ላይ ከፍተኛ ገንዘብ እየከፈለ ከስራ ማፈናቀል ይደረግበት የነበረውን የቁልፍ ግዢ ሙሉ ለሙሉ ማስቀረታቸውን ይገልጻሉ። ለመሆኑ ምን ያህል ሱቆች በፕሪቶሪያ ይገኛሉ ስል የማህበሩን ሰብሳቢ አቶ አለማየሁ ቱጁማን ጠይቂያቸው ነበር። ሁለት መቶ ሀምሳ ሱቆች አሉ። አሁን ስለ ሱቆች ስንናገር ሁለት መቶ ሀምሳ በትክክል ሱቅ የሆኑ ሱቆች አሉ። እንደገና ደግሞ በዚህ ሀገር አጠራር ሻተር ተለጣፊ የሚባሉ አሉ። እነሱን ሲጨምር ነው ቁጥሩ ወደ አራት መቶ የሚደርሰው እንጂ በሱቅ ደረጃ ወደ ሁለት መቶ ሀምሳ ሱቆች አሉ በዚህ በፕሪቶሪያ ። ፕሪቶሪያ ሆነ ደግሞ ወጣ ወጣ ብለው የሚሰሩ ስራዎች አሉ። አቶ አለማየሁ እንደሚሉት ከሁለት ዓመት በፊት በደርባንና በጆሀንስበርግ በኢትዮጵያውያን ላይ የደረሰው ጥቃት ከፍተኛ ስለ ነበር ኢትዮጵያውያንና ኤርትራውያን ከፖሊስ ጋር ሰርተው ባደረጉት ጠንካራ መተባበር እነዚህን ሱቆች ሊያተርፉ መቻላቸውን ይገልጻሉ። ሌላው የማህበሩ ጸሐፊ አቶ ሚኪያስ ተሰማ በዚህ ዙር ዝርፊያ የተፈጸመባቸውን አካባቢዎች ያስረዳልሽ። እና ለምሳሌ አሁን አዲስ አበባ አለ እንደ አቃቂ እንደዚህ እንደ ሱሉልታ የሚባሉ ቦታዎች አሉ እዚህም ሀገር ማለት ነው። እንደነሱ ያሉ ቦታዎች ላይ ያሉ ወገኖቻችን ነው በብዛት ጥቃት የደረሰባቸው። እኛ አካባቢ ግን አብዛኛው ያለምንም ጉዳት ፖሊስ ተቆጣጥሮታል ነገሩን። የተዘረፉት እንዳልኩሽ እንደዚህ ወጣ ወጣ ብሎ ያሉ የእኛ ማህበረሰብ የኢትዮጵያውያኖች ያሉበት አካባቢ ነው። ሁለቱም የማህበሩ አባላት እንደሚሉት አሁን ነገሮች ተረጋግተው ወደ ነበሩበት ተመልሰዋል። በዚህ ጥቃት ሰኞ ለት በተደረገው ዝርፊያ ሀያ ሱቆች መዘረፋቸውን የሀገሩ መንግስት በሀገር ውስጥ ብዙኃን መገናኛ መግለጹን አርብ ለትም እንዲሁ ዝርፊያ መካሄዱን ገልጸው ከዚህ ውስጥ እነርሱ በደረሳቸው ሪፖርት መሰረት የተዘረፉት የሀበሻ ሱቆች አምስት እንደሆኑና ሌላም ካለ እያጣሩ እንደሆነ እንደሆነ ተናግረዋል። በጥቃቱም አንድ የኮንጎ ተወላጅ ከመሞቱና አንድ ከመቁሰሉ ውጭ ምንም አደጋ እንዳልደረሰ ገልጸው፣ ማህበራዊ ሚዲያ ላይ የተለቀቁት አሰቃቂ ምስሎች ከሁለት ዓመት በፊት የተከሰተውና ከሌላ ሀገር አደጋዎችም የተወሰዱ ናቸው ብለዋል።